የቀድሞ የቦትስዋና ፕሬዚዳንት ፎስተስ ሞዬ የደቡብ ሱዳን የሰላም ስምምነት መተግበሩን የሚከታተለውን ኮሚሽን በሊቀመንበርነት መንበርነት መሾማቸው እንዳስታውስ ዩናይትድ ስቴትስ አስታውቃለች። ደቡብ ሱዳናውያን፣ ዓለም አቀፍ ማህበረሰብ ለተሿሚው ሊቀ መንበር ትብብር እንዲያደርጉላቸው የኢጋድ ዋና አደራዳሪ አምባሳደር ስዩም መስፍን ጥሪ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ባለፈው ነሐሴ መጨረሻ የተፈረመውን የደቡብ ሱዳን የሰላም ስምምነት ወደ ተግባር ለመለወጥ እንቅስቃሴዎች ቀጥለዋል። የዚህን ስምምነት የትግበራ ሂደት የሚቆጣጠረው ኮሚሽንም ሊቀመንበር ተሾሞለታል። የጋራ ክትትልና የግምገማ ኮሚሽን ለሚባለው ለዚሁ አካል በሊቀመንበርነት የተሾሙትን ሰው በይፋ ያስታወቁት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን ናቸው። በደቡብ ሱዳን ሪፐብሊክ ያለውን ግጭት ለማስቆም የተያዘው የስምምነት ሰነድ ላይ ሁለት ጠቃሚ ነገሮች አሉ። እነርሱም የጋራ የክትትልና የግምገማ ኮሚሽን የተኩስ አቁምና የሽግግር የጸጥታ መዋቅር ክትትል ናቸው። በዚህ መሰረት የኢጋድ አባል አገራት መሪዎች ካደረጉት ውይይት በኋላ እጅግ ከተከበሩ የአፍሪካ መሪዎች አንዱ የሆኑትን የቀድሞ የቦትስዋና ፕሬዚዳንት ፌስተስ ሞሃየን የምክትል ኮሚሽኑን እንዲመሩ ሾሟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ይህንኑ ተከትሎ ባወጣው መግለጫ የፕሬዝዳንት ፌስተስ ሞዬን ሹመት በደስታ እንደተቀበለው አመልክቷል። ፕሬዚዳንቱ ጉልህ የስኬት ሰው መሆናቸውን ያስታወሰው መግለጫው ዓለም አቀፍ ባለሙያዎች ያሉበትን ቡድን በመምራት የደቡብ ሱዳን ስምምነት መተግበሩን ይከታተላሉ ብሏል። ዩናይትድ ስቴትስም ከእርሳቸውና ከሌሎች ዓለም አቀፍ አጋሮች ጋር በቅርበት ትሰራለች ሲል አስታውቋል። ትናንት በተከፈተው የጸጥታ ስብሰባ ላይ የተናገሩት ዋነኛው የኢጋድ አደራዳሪ አምባሳደር ስዩ መስፍንም እንደዚህ አይነት ድጋፍ ለፕሬዚዳንቱ እንዲደረግ ጥሪ አቅርበዋል። የሰነዱ ዋነኛ ፈራሚዎች፣ ጉዳዩ የሚመለከታቸው ሌሎች አካላት፣ የደቡብ ሱዳን ሕዝብና የዓለም አቀፉ ማኅበረሰብ ለጋራ የክትትልና ግምገማ ኮሚሽኑ ሊቀመንበር አስፈላጊውን ድጋፍ እንደሚያደርጉ ከልብ የመነጨ እምነቴ ነው። ኃላፊነታቸውን በብቃት እንዲወጡ ለማስቻል ሁሉም የደቡብ ሱዳን ወገኖች ይህንን እድል በመጠቀም ግጭቱን እንዲያስቆሙም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በመግለጫው ጠይቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።